ዛሬ በተካሄደው የፊርማ ስነ ስርዓት 107 የፖለቲካ ፓርቲ አመራር አባላት በቃል ኪዳን ሰነዱ ፈርመዋል። ሰነዱ ችግርን በጋራ በመነጋገር የመፍታት ባህል የሚዳብርበት እንደሆነ በፊርማው የተሳተፉ የአመራር አባላት ለዲዳብሊው ተናግረዋል። አቶ ትዕግስቱ አወሉ የአንድነት ለፍትህና ለዲሞክራሲ ሊቀመንበር፣ በጀማሪነት ደረጃ ሁላችንም ተወያይተን አድቅቀን ያለን ሀሳብ ሰተን ያለው ሀሳብ ተነስቶ ሰብዊ ክፍ ስለተደረገ የጋራ ስለሆነ በተለይ ሁላችንንም ያሳተፈ ስለነበረ በዝግጅት ወቅት አትሊስት ያሰራናል ያስጀምረናል የሚል እነት አለን። ዋናው ዓላማ ግን ራሱ በፓርቲዎች መካከል ወደፊት የሚመረስ ፓርቲዎችም ጭምር ነው። ይሄ የሚያካተተው በፓርቲዎች መካከል የሚነሱ ግጭቶችና ችግሮችን መጀመሪያ ወደ ህግና ወደ ሌሎች አካላት ከመሄዳቸው በፊት በራሳችን እንድንፈታው ይሄ የመልቲ ፓርቲ ሲስተም የውይይትን መለማመድ እንዲቻል እና ችግሮችን በዛ ለመፍታት የሚያስገኝ በመሆኑ ያንን ዓላማ አርገን ነው የተቀበልነው። ሌላው ያው በምርጫ ጊዜ ሊኖር የሚገባውን አለመግባባቶች ለመፍታት በሚያስችል መንገድ ነው። በዋና ለማነት ደረጃ ይሄ ነው ያስተራል የሚል በመነሻነት እምነት አለኝ። እንደ ድርጅት የጋምቤላ ህዝቦች የሰላም የዲሞክራሲና የልማት ንቅናቄ ሊቀመንበር የሆኑት አቶ ሳይመን ቱታል በበኩላቸው የኢትዮጵያ የተፎካካሪ ፓርቲዎች የምዳኝበት ሰነድ ይሆናል ማለት ነው። ምክንያቱም እያንዳንዱ የፓርቲውን ግዴታ አለ፣ የህገ መንግስቱን ለማክበር ግዴታ አለ። ለምሳሌ በህገ መንግስት ፓርቲውን ሁሉም የተፎካካሪ ፓርቲዎችና ገጂ ፓርቲ የሆን የኢትዮጵያ ህገ መንግስት ማክበር ግዴታ እንዳለባቸው ነው የተስማማ ነው። ምናልባት በህገ መንግስቱ መሻሻል የሚያስፈልገውን ቦታ ካለ ተነጋግሮን ከህዝቡን ውይይት ተደርጎ ይሻሻላል ማለት ነው። የመሻሻል ስራውን ይሰራል። እንዲሁም ሙሉ በሙሉ ለማሻሻል አስፈላጊ ሆኖ ከተገኘ በዚህ ሰነድ ቃልኪዳን በሰነ መግባር ሰነዱን ላይ ተከትሎ ነው መሻሻል ያለበት። እኔ ያሰራል ብዬ ነው። ጥሩ ነው። ደስ የሚል ነው። እንዲሁም ከዛ በፊት የተፈረመውን አላቅም ግን አሁን የተፈረምነው ቃል ኪዳን ሰነዱ በጣም ያሰራው ነው። ኢንጂነር ልቃል ጌትነት የመላ ኢትዮጵያውያን ብሔራዊ ንቅናቄ ሊቀመንበርም ተከታይ ነበር ያሉን። አው እኛም ፈርመናል። እንግዲህ እንደምታውቀው እንዲህ አይነት ነገሮች በተደጋጋሚ መፈራረሞች አሉ። ነገር ግን የአሁኑን ትንሽ ለየት የሚያደርገው ከላይ አንድ ፓርቲ ይዞት አለመምጣቱ በምርጫ ቦርድ እና በአማራ ህግ አማካሪያቸው ተጀምሮ ፓርቲዎች ሰፊ ውይይት ሲያደርጉበት ቆይተው የሚሰጧቸው ግብዓቶችም ለመሻሻል እየዋለ መጨረሻ ላይ ሁሉም ተስማምተው የጋራ ሰነድ ይሁን ብለው ያደረጉት በመሆኑ እንግዲህ ፓርቲዎቹ ለመቀራረብ፣ እርስ በርስ ለመነጋገርም ከህግና ከፍርድ ቤት ወይም ከሌላ አዛዥ ባለፈ በራሳቸው ችግሮቻችንን ለመፍታት ይጠቅመናል ብሎ በጋራ ማድረጉ እንግዲህ የሀገሪቷ ችግር ምን ደረጃ ነው፣ እኛ እየሰጠን ያለነው መፍትሄ ምን ይመስላል፣ የሚለው እንደተጠበቀ ሆኖ ግን በመርህ ደረጃ የዲሞክራሲ ባህልን የመነጋገር ባህልን ችግርን በራስ የመፍታትን ነገር ከመለማመድ አንጻር ከመታዋወቅም አንጻር ሀሳብን በልዩነት ተከባብሮ የመኖርን ባህል ለማዳበር ይሄ ያለው ነገር ጥሩ ነው፣ መልካም ነው የሚል ሀሳብ አለኝ። በስነ ስርአቱ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢህአዴግ አባላት ባስተላለፉት መልእክት ተቃዋሚዎችን ከቻላችሁ አግዟቸው፣ ካልቻላችሁ ደግሞ እንቅፋት አትሆንባቸው ብሏል። ለዲ ደብሊው ዘገባ፣ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ